ሰሞኑን በኢትዮጵያ መንግስት በቁጥጥር ስር የዋሉት ጋዜጠኞችና ዴሞክራሲያዊ መብታቸውን በመጠቀማቸው ብቻ ለእስር የተዳረጉት ሰዎች ከእስር እንዲለቀቁ ዩናይትድ ስቴትስ ጠየቀች። ትናንት ማምሻውን የዩናይትድ ስቴትስ ብሔራዊ ደህንነት ካውንስል ቃል አቀባይ ኔት ፔሬስ ባወጡት የጽሑፍ መግለጫ እንደገለጹት ኢትዮጵያ በተሰናባቹ 2015 መጨረሻ አካባቢ የኢንተርኔት ጸሐፍትና ጋዜጠኞችን ከእስር መፍታቷ በሀገሪቱ መሰረታዊ የሆነ ሀሳብን በነፃነት የመግለጽ መብት እንዲጎለብት በር ከፋች ነው። ሆኖም ከቅርብ ጊዜ ወዲህ አዲስ አበባ ሌሎች ጋዜጠኞችን ማሰሯ ግን እጅጉን አሳስቦናል ብለዋል። ኒድ ፔሬስ በመግለጫቸው የኢትዮጵያ መንግሥት ጀምሮት የነበረውን የመናገር ነጻነት ከለላን እንዲያጠናክር፣ የዴሞክራሲ ምህዳሩንም እንዲያሰፋ ዩናይትድ ስቴትስ ትጠይቃለችም ብለዋል። የብሔራዊ ደህንነት ካውንስል ቃል አቀባዩም ኢትዮጵያ ለአፍሪካ ልማት አርያና ድምፅ መሆኗን ሀገራቸው እውቅና እንደምትሰጠው የተናገሩት ቃል አቀባዩ እየተመዘገቡ ያሉት ለውጦች ቀጣይነት ይኖራቸው ዘንድ በዴሞክራሲያዊ አስተዳደርና መሰረታዊ ሰብዓዊ መብት በማክበር ሊደገፍ ይገባልም ብለዋል። የዩናይትድ ስቴትስ የብሔራዊ ደህንነት ካውንስል በመግለጫው አክሎ እንዳለው ኢትዮጵያ ጸረ ሽብር ሕግን እንደ ሽፋን በመጠቀም ዜጎቿን ዝም ለማስባል የጋዜጠኞችንና የብሎገሮችን መብት ለመገደብ እንዲሁም ብዙሃን ዜጎቿ በነፃነት እንዳይጽፉና እንዳይናገሩ ከማድረግ እንድትቆጠብ ጠይቋል። ከአራት ሳምንታት በላይ በኦሮሚያ የተለያዩ ከተሞች ተቀጣጥሎ የነበረው የተማሪዎች ተቃውሞ መርገቡን ተከትሎ አንድ የኦሮሚያ ቴሌቪዥን ጋዜጠኛና አንድ የነገረ ኢትዮጵያ የበይነመረብ ጋዜጣ ዋና አዘጋጅ በጸጥታ ኃይሎች ቁጥጥር ስር ውለዋል። መቀመጫውን በዩናይትድ ስቴትስ ኒውዮርክ ከተማ ያደረገውና ለጋዜጠኞች መብት መከበር የሚሟገተው ሲፒጄ የኢትዮጵያ መንግሥት የጸረ ሽብር አዋጅን በመጠቀም ጋዜጠኞችን ለእስር መዳረጉን ሲኮንን መሰንበቱ ይታወሳል የድርጅቱ የአፍሪካ ፕሮግራሞች አስተባባሪ የሆኑት ሱ ቫላንታይን የሁለቱ ኢትዮጵያውያን ጋዜጠኞችን እስር በተመለከተ ሲናገሩ ኢትዮጵያ በአሁኑ ሰዓት ጋዜጠኞችን በማሰር ላይ ናት መልእክቶቻቸው እንዳይተላለፉም እያደረገች ነው በዚህ ሰዓት የኢትዮጵያ ህዝብ መረጃ ይፈልጋል ጋዜጠኞች ስራቸውን እንዲሰሩ ሊፈቀድላቸው ይገባል። በአገሪቱ ውስጥ የተከሰቱ ችግሮችን ሊዘግቡም ይገባል። በየቦታው ግጭቶችና ተቃውሞዎች አሉ። የድርቅ ሁኔታም ተከስቷል። ከመቼውም ጊዜ በበለጠ አሁን ነው ኢትዮጵያ ውስጥ ጋዜጠኞች ያለ ችግር ተንቀሳቅሰው እንዲሰሩ መፈቀድ ያለበት። ስራቸውን ብቻ ስለሰሩ ለእስር የመዳረግ ፍርሃት እንዲያድርባቸው ሊደረግ አይገባም። የኦሮሞ ፌዴራሊስት ኮንግረስና የሰማያዊ ፓርቲ አመራሮችና አባላትን ጨምሮ በመቶዎች የሚቆጠሩ ግለሰቦችን መታሰራቸው መዘገቡ ይታወሳል። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ።